ቮይስ ኦፍ አሜሪካ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ባለፈው ሳምንት አማራ ክልል ባካሄደው የሰላምና ምስጋና ቀን በዓል ላይ ተገኝተው ንግግር አድርገዋል። ባህር ዳር ከተማ የሚገኙ አንዳንድ ነዋሪዎች አቶ ሽመልስ ንግግር ባደረጉበት መድረክ ላይ የአማራን ሕዝብ ይቅርታ መጠየቅ ነበረባቸው ብለዋል። አስቴር ምስጋናው ዝርዝር አላት። ከአንድ ወር በፊት የአቶ ሽመልስ ንግግር ነው በተባለ ድምጽ አባይን ተሻግረን ባህር ዳር ሄደን ከፊሎችን አሳምነን ያላመኑትን አደናግረን ቁማሩን በልተናል፣ አማርኛ ቋንቋን እያዳከምን ነው፣ ወደ አዲስ አበባ በህጋዊም ሆነ በህገ ወጥ መንገድ እያስገባን ነው፣ እየለወጥን ነው የሚሉና ሌሎችም መልእክቶች የተሰሙበት ንግግር መውጣቱ ይታወሳል። በአማራ ክልል በአንድ ዓመት ውስጥ በታየው ሰላም አስተዋጽኦ አበርክተዋል ለተባሉ የፖሊስ አባላትና ግለሰቦች እንዲሁም አጎራባሽ ክልሎች አበርክተውታል አስተዋጽኦ የክልሉ ርዕሳነ መስተዳድር ተገኝተው ተሸልመዋል። በዚሁ ስነ ስርዓት ላይ የኦሮሚያና የቤንሻንጉል ጉምዝ ክልሎች ፕሬዚዳንቶች ተገኝተው ንግግር አድርገዋል። የኦሮሚያው ፕሬዚዳንት አቶ ሽመልስ አብዴሳ ከአማራ ክልል ጋር አድርገዋል ላሉት የሰላም መስተጋብር የአማራ ክልላቻቸው ካባ አልብሰዋቸዋል። በመድረኩ ላይም አቶ ሽመልስ ባሰሙት ንግግር የኦሮሞና የአማራ ህዝቦች አንድ ናቸው ብለዋል። ኢትዮጵያን ማፍረስ የሚፈልጉ ኃይሎች ብዙ ተመኝተዋል፣ ብዙ ሞክረዋል። ሁሉም ከነህልማቸውና ከነሙከራቸው ቀርተዋል። አሁንም አገራችን ትቀጥላለች። ከንቱ ህይወት ሁሉ ይፈርሳል። ኢትዮጵያ ትቀጥላለች። ከዛ ወደ ኋላ የሚመልስ አንዳች ኃይል የለም። የኢትዮጵያ ብልጽግና ይረጋገጣል። የኦሮሚያ ብሔራዊ ክልላዊ መንግስት ከአማራ ብሔራዊ ክልላዊ መንግስት ጋር ከሌሎችም ክልሎች ጋር ጠንክሮ እየሰራ ነው ያለው። የኦሮሞ ህዝብና የአማራ ህዝብ ለማለት ብቻ የሚባል ሳይሆን አንድና ያው የሆነ ህዝብ ነው። በዚህ ዘመን ያለን መሪዎች ብንችል ያንን ግንኙነት ማሳደግ ማጎልበት ካቃተን ደግሞ እንቅፋት አለመሆን። ምክንያቱም ግንኙነቱ ከመሪዎች ከስርዓቶች በላይ ስለሆነ ስርዓቶችን መሪዎችን እየተሻገረ ለዘመናት በብዙ ፈተናዎች ውስጥ ተቋቁሞ እዚህ የደረሰ አንድነት ስለሆነ። ይህ አንድነት ደግሞ ለኢትዮጵያ ትልቅ መሰረት ነው። ኢትዮጵያን የሚያስቀጥለው መሰረት አንዱ የዚህ ሁለቱ ህዝቦች አንድነት ነው። እነዚህ የሁለቱ ህዝቦች አንድነት ብዙ ፈተናዎች ገጥመውታል። እነዛን ፈተናዎች እያሸነፈ እዚህ ደርሷል። ነገም እያሸነፈ ይቀጥላል። ምክንያቱም ከመሪዎች በላይ ስለሆነ፣ አሁን ካለው ትውልድ በላይ ስለሆነ፣ አሁን ካለው ሁኔታ ሁሉ በላይ ስለሆነ፣ ስለዚህ የኦሮሚያ ክልላዊ መንግስት፣ የኦሮሞ ህዝብ ከምንም ጊዜውም በላይ የኢትዮጵያን አንድነት ከአማራ ህዝብ ጋር፣ ወንድም ህዝቡ ጋር ያለውን ግንኙነት ይበልጥ ለማጠናከር ቆርጦ እየሰራበት ያለበት ጊዜ እና ሕገወጥ ተግባራትን ለማሸነፍ ብዙ ዓመታት የተዘሩትን ዘሮች ቦታ ቦታ ለማስያዝ በከፍተኛ ጥረት እየሰራበት ያለ ወቅት ነው። ይህንን ንግግር ያደመጡ አንዳንድ የባህር ዳር ከተማ ነዋሪዎች ለቪኦኤ በሰጡት ቃል ቅሬታና ጥያቄ አሰምተዋል። መጀመሪያ የአማራን ህዝብ ይቅርታ መጠየቅ ሲገባቸው አሁንም ቁማር የመሰለ ንግግር አሰምተዋል ነው ያሉ ትናንት ደሙን ያፈሰሰውን ህዝብ ንቀው ከዚህ በኋላ ስልጣን በእኛ ቁጥጥር ስር ነው ብለው ኦሮሞማ የሚለውን ኢትዮጵያ ላይ ለመጫን የሚፈልጉ በጣም የሚመጻደቁና በመሀል አዲስ አበባ በአፍሪካ መዲና በኢትዮጵያ መዲና አዲስ አበባ ከተማ ላይ አማራ ነፍጠኛ ሰብረነዋል ብለው በድፍረት የሚናገሩ ሰው ናቸው አቶ ሽመልስ አብዲሳ። እንዲሁም በህግ ሊቀርቡና ሊጠየቁ ሲገባቸው የተገላቢጦች ግን ሽልማት የተሰጣቸው ይህ በጣም አሳዛኝ ነው። ምንድን ያሉት እርሳቸው ፖለቲካውን ቁማሩን በልተነዋል፣ ያመኑትን አሳምነን ያላመኑትን ኮንፊውዝ አድርገን እንቀጥላለን፣ ኦሞ እናስፋፋለን፣ አማርኛን እንቀብራለን ያሉ ሰዎች ናቸው። ስሜ አብርሃም ይባል አቅሚያን የቅርታ ቀን ስለሆነ እርቅ ቀን ስለሆነ የአንድ ሀገር ሰዎች ሳርቀው ለአንድ አላማ ቢንቀሳቀሱ የተሻለ ነው የአማራ መንግስት ያደረገው የእርቅ ሁኔታ ወደ ሰፊነቱን የሚያሳይ ነው። ህዝቡም ወደ ሰፊ ነው። ቀጥታ የመላውን ህዝብ መላውን አማራ ይቅርታ ቢጠይቁት ይሻለ ነበር። ነገር ግን ምንድነው በሌላ መድረክ ይህንን እንደሚያደርጉት ተስፋ አድርጋለሁ። ለህዝባችንም ለኢትዮጵያ የሚበጀው እርቅ ስለሆነ መታረቃቸው ያስደስቶኛል በግሌ ትናንትና ካባ ለበሰ። ካባውን ተግባራ ያርጉ። እዛ ያሉት ሰዎች አቅፎ የሚይዝልን ከሆነ አይደለም ካባ ሌላም ነገር ብናረግለት አሪፍ። ለምሳሌ አባይን ተሻገርን፣ ቁማር ተጫወኑ፣ ቁማሩን በላ ነው ብለዋል። እስከዚህ ድረስ ነው። እሱን የሚያረሙ ከሆነ ጥሩ ነው። ለምሳሌ ይቅርታ ነው የሚባለው ከዚህ በኋላ ላለው ነገር 2013 እንየው በስቲ በደስታ ካባውንም አልብሰናል፣ እንግዳም ተቀብለናል። በጣም ሰርፕራይዝ አድርገናቸዋል። እሱን እንግዲህ የሚያሻሽሉ ከሆነ እንግዲህ እግዚአብሔር። በቅርቡ ኦሮሚያ ክልል ውስጥ በተፈጸመው ጥቃት የኦሮሚያ ክልል መንግስት ምን አድርጎ ነው ፕሬዚዳንቱን ለካባና ለሽልማት የበቁት ያሉ አሉ። የካባ ትርጉሙ ምንድን ነው? እንግዲህ እንደ እኛ ሀገር ባህል ካባ የምትሸልሚው ሰው በጣም ትልቅ ዋጋ እና ትልቅ ክብር ላለው ሰው ነው። እሳቸው በሚመሩት ክልል ውስጥ ስንት አማራ በእምነት ክርስቲያን የሆኑ አማራ የሆኑ ሰዎች ስንት ንጹሐን ዜጎች ናቸው ያለቁ? ያውም በጸጥታ ኃይል በፖሊስ ፊት በልዩ ኃይል ፊት ስንት ዙር ነው ልዩ ኃይል ያሰለጠኑ? ይህን እኮ የኢትዮጵያ ሕዝብ በአግባቡ ያውቀዋል፣ ይረደዋል። ያ ሁሉ ልዩ ኃይል የሰለጠነበት ክልል መከላከያ ሰራዊት በቅርብ ያለበት ቦታዎች ሁሉ ቁመው እየታዘቡ ናቸው። ንጹሀኖች ታርደው ተቆራርጠው ስንት በደልና ግፍ የደረሰባቸው ይህ ስራ ሲሰራ መምራት ያልቻሉ መሪ እንዴት ጭራሽ በአማራ ክልል ፕሬዝዳንት ሽልማት እንዴት ይሰጣቸዋል? በምን መመዘኛ ነው እሚሰውን ተሸላሚ ሊሆኑ የሚችሉት? እና ይህ እጅግ በጣም ያማል እውነትም እንደተናገሩት ፖለቲካውን ቁማር መጫወቻ አድርገውታል። እኔ የተሰማኝ ይህ ነው። በቀጣይ በቤኒሻንጉል ጉምዝ ክልል የተደረገውን የሰላም መስተጋበር በተመለከተ ሌሎች ሰዎች የሰጡትን አስተያየት አካትቼ የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።